የባለ ብዙ ቀለም ሐሳቦች መናኸሪያ ረጅም የአብሮነት ጎዳና ጋቢና ቪኦኤ የአዲሱ ትውልድ ድምፅ ከዋሽንግተን ዲሲ የአሜሪካ ድምፅ ስቱዲዮ እነሆ መደመጥ ጀመረ ጋቢና ቪኦኤ ዛሬ ቀኑ ሰኞ መስከረም 192012 ዓመተ ምህረት ነው አብራችሁን ካመሻችሁ ከምትሰሟቸው ጥንቅሮች መካከል በአማራ ክልል የቅማንት ማህበረሰብ በሚኖርባቸው የማዕከላዊ ጎንደር ቦታዎች ታጣቂዎችና የክልሉ የጸጥታ ኃይል መጋጨታቸው ተሰምቷል። በተለያዩ አካባቢ በመደራጀትና ስልጠና በመውሰድ ተመሳስሎ ሰርጎ በመግባት ማህበረሰባችንን እየበጠበቀ ያለ ቡድን አለ። የአማራ ክልል ፖሊስ ኮሚሽነር አበረ አዳሙ ናቸው። ሙሉ ዘገባው በምሽቱ ይደመጣል። በሌላ ዜና በሺዎች የሚቆጠሩ የኦርቶዶክስ እምነት አማኞች ዓመታዊውን የግሸን ደብረ ከርቤ በዓል ከነገ በስቲያ ያከብራሉ። የዋዜማውን ድባብ እናቋድሳችኋለን። አብሮ መብላት መጎራረስ ያለባት አገር ኢትዮጵያ ናት። ስለዚህ አብሮነትን ከሁሉ በላይ የምታንጸባርቅ ዕቁብና ዕድር ያላት አገር እኮ ኢትዮጵያ ናት። ስድስት ሊቀ ትጉሃን ደረጀ ነጋሽ ስወይን ናቸው። ሙሉ ዘገባው በተመሳሳይ በምሽቱ ይደመጣል። ከእነዚህ ዘገባዎች በተጨማሪም ወደ ደቡብ ኢትዮጵያ ቅንተን ከቀንዲል መስራች ጋር ቆይታም ይኖረናል። ቀንዲል ማለት ቅን ነገር ድል ማድረግ ማለት ነው ወይ ቅን ነገር ታርቶ ድል ማድረግ ማለት ነው። ዩኒቨርሲቲ እያለን ዩኒቨርሲቲ ተማሪዎች ላይ ተጽዕኖ እንዲፈጥር የተመሰረተ ክበብ ነው። አሁን በጣም ብዙ ነገሮችን እየሰራ ይገኛል። ታና ኃይሉ ናት። በጎ ፈቃደኛ እንዲሁም የማኅበራዊ ለውጥ አቀንቃኝም ናት። አብራን ታመሻለች። ከዚህ በተጨማሪ የቴክኖሎጂውን መንደር መፈተሻችን አይቀርም። አንድ ሙዚቃም ጀባ እንላችኋለን። አብረናችሁ የምናመሸው እኔ ሀብታሙ ስዩም ነኝ። እኔ ደግሞ አይደን ገረሞ። ቅድሚያ አጫጭር ዜናዎች እናሰማችኋለን። አብራችሁን ስለምታመሹ ከሁሉ አስቀድመን እናመሰግናለን። ከዜናዎቹ ጋር ተመልሰን መጥተናል። የሶማሊያ መንግስት ሀገሪቱን ለማረጋጋትና የሕዝቡን የኑሮ ሁኔታ ለማሻሻል የሚያደርገው ጥረት በተፈጥሮና በሰው ሰራሽ ቀውሶች እየተሰናከለ መሆኑን አንድ የተባበሩት መንግስታት ድርጅት የሰብአዊ መብት ጠቢብ አስገንዝበዋል። የመንግስታቱ ድርጅት የሰብአዊ መብት ካውንስል ጠቢቡ ያቀረቡትን ዘገባ መመልከቱን ዘጋቢያችን ሊሳሽ ላን ከጀኔባ በላከችው ዘገባ ጠቅሳለች። በየዓመቱ ይህ ወቅት ህንድ ውስጥ የመንሱን ዝናብ ጋብ የሚልበት እንደሆነ ቢታወቅም ባለፉት ሦስት ቀናት በጣለው ዝናብ ከመቶ በላይ ሰዎች ሞተዋል። አንድ ትልቅ ከተማ ተጠለቅልቀዋል። የባቡርና የመንገድ መስመሮችም ተስተጓጉለዋል። ቢሄርና ኡፓር ፓርዴሽ የሚባሉ ከሁሉም ድሆቹ ክፍለ ግዛቶች ከባድ ችግር ውስጥ ወድቀዋል። ይህ ሰሜን ህንድ ውስጥ የደረሰው የወረደው ዶፍ ተከትሎ የአየር ንብረት ለውጥ አዋቂዎች ስለ አየር ሁኔታዎች በከባድ ሁኔታ መቃየር በአዲስ መልኩ ማስጠንቀቂያ እያወጡ ነው። የአየር ሁኔታ ለውጦቹ እጅግ ብዛት ያለው ህዝብ በሚኖሩባቸውና ያለዕቅድ በተመሰረቱ የህንድ ከተሞች በተደጋጋሚ ከባድ ፈተና እንደሚደቅኑ ነው ያስጠነቅቁት። በዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕ በወንጀል የሚያስጠይቅ ጥፋት ፈጽመው እንደሆነ በምክር ቤት ምርመራ መክፈትን የቀሰቀሰውን መረጃ የሰጡት ተቆርቋሪ ግለሰብ ማንነት መጠበቅ አለበት በማለት ጠበቆቻቸው አጥብቀው እያሳሰቡ ናቸው። ፕሬዝዳንቱ በበኩላቸው ከወንጀለኛው ሰው ጋር መገናኘት ይገባኛል ብለዋል። የመን ውስጥ በሁቲ አማጽያን ተይዘው የነበሩ 290 ሰዎች ተለቀቁ። ዓለም አቀፍ ቀይ መስቀል የእስረኞቹን መለቀቅ በማስተባበር ረድተዋል። ቀይ መስቀል ባወጣው መግለጫ ከተለቀቁት መካከል 42ቱ በቅርቡ ዳማር ውስጥ በሚገኝ የማቆያ ማዕከል ከተፈጸመው ጥቃት የተረፉ ናቸው። ያን ጥቃት ያደረሰው ሁቲዎቹ ጋር እየተዋጋ ያለው ሳኡዲ መራሹ ጥምረት ነው ተብሎ ተወንጅሏል። ዓለም አቀፍ ቀይ መስቀል በወጣው መግለጫ እንዳለው የእስረኞቹ ማንነት በመለየትና በማረጋገጥ ሂደት እርዳታ ሰጥተዋል። ከተለቀቁ በኋላ የት መሄድ እንደሚፈልጉ የጤናቸውንም ይዘቷ ግምግሟል። አድማጮች ለሰዓቱ የያዝንላችሁ አጫጭር ዜናዎች እነዚህ ነበሩ። ከቀሬ ጋቢና ፕሮግራሞች ጋር አብራችሁን አምሹ ጋ ጋ ከጋቢና ቪኦኤ ጋር ናችሁ። ከአሜሪካ ድምፅ ራዲዮን ውድ እናንተ የሚቀርበው ሀብታሙ ስዩምና ኤደን ገረመው አብረናችሁ እናመሻለን። ወደ ቀዳሚው ዘገባ እንሻግራለን። በአማራ ክልል በማዕከላዊ ጎንደር በተለይ የቅማንት ማህበረሰብ በሚኖርባቸው ስፍራዎች ከሰሞኑ በታጣቂዎችና በክልሉ መንግስት የጸጥታ ኃይል መካከል ግጭት መቀስቀሱ ተሰምቷል። ከአምስት ቀናት በፊት ጀምሮ በተፈጠረው በዚህ ግጭት የሰው ህይወት መጥፋቱን ንብረት መውደሙንም የክልሉ የፖሊስ ኮሚሽን ኮሚሽነር ተናግረዋል። አስቴር ምስጋናው ዝርዝር ጉዳዩን ታሰማናለች። የአማራ ክልል ፖሊስ ኮሚሽን ኮሚሽነር አበራዳሙ ለአሜሪካ ድምጽ በሰጡት ቃል በማዕከላዊ ጎንደር ዞን ጭልጋ ወረዳ በተለይ የቅማንት ማህበረሰብ በሚኖርበት አካባቢ ከአምስት ቀናት በፊት ጀምሮ ይንቀሳቀሳሉ ባሏቸው ታጣቂዎችና በክልሉ ልዩ ኃይል መካከል በተፈጠረው ግጭት የሰው ህይወት ጠፍቷል፣ ንብረት ወድሟል ሲሉ ቃላቸውን ሰጥተዋል። ማዕከላዊ ጎንደር ጭልጋ የሚባል አካባቢ የቅማንት ማህበረሰብ የሚኖርበት አካባቢ ነው። እነሱ ያቀረቡት የጠየቁት ጥያቄ አለ። መንግስት በኩል መልስ የሚሰጠው መልስ ሰጥቶታል። ግን ያን ጥያቄ እንዲመለስ መፈለግ ብቻ በማይመስል መንገድ በተለያየ አካባቢ በመደራጀትና ስልጠና በመውሰድ ተመሳስሎ ሰርጎ በመግባት ማህበረሰባችንን እየበጠበጠ ያለ ቡድን አለ እና ግጭቱ ነበረ ልክ ነው። አሁንም የክልላችን ፖሊስ ኃይልና መከላከያም ግዛ እያደረገ ለመፍታት በሙከራ ላይም ያለ ነው። ስማቸው እንዲጠቀስ ያልፈለጉ የቅማንት ማህበረሰብ አባል የሆኑ አስተያየት ሰጪ ግጭቱ ተነሳበት ያሉትን ምክንያት ለአሜሪካ ድምፅ ሲገልጹ ችግሩ የተፈጠረው ቅማንት ኮሚቴውን መያዝ መቻል አለብን ወንጀለኛለን ነው ብሎ እያሰማራለ ወይም ነው ምን ያህል ሰው ሞቷል? ንብረት ላይ ጉዳት ደርሷል? በንብረት የሚያበቃ ነገር የለም። ጉዳት ግን በቃ አሁን በውል ማወቅ አንችልም። ወደ ስምንት ሰው ነው ዘጠኝ ሰው አካባቢ ኑሮ ብላል። ወደ ሰባት ስምንት አካባቢ ቁስለኛለን። የቅማንትን ሕዝብ መጥቶ እየጎዳ ያለው ፋኖ ነው ብለዋል። እና ፋኖ መሆኑ ማረጋጋጫችሁ ምንድን ነው? ፋኖ ሚሳ ራሱን የቻለ ህብሱም የራሱ የቻለ የራሱ ልብት ነው ያለው ፋኖ ነው የሚለው ራሱ የቻለ ያሳ ደግሞ የአማረ ክልል ያው የራሱ ነው ረቅፈኛ አይልን ይኖረው የፋኖ ጦር ከክልሉ መንግስት ታዞ ነው የመጣው፣ ከጸጥታ ኃይሉ ታዞ ነው የመጣው ብሎ ለመናገር መነሻችሁ ምንድነው? መነሻችን አቶ አገኘው ከሻገር ችልጋ ነው ብለዋል። ከሶስት ቀን ከአራት ቀን በፊት። እሺ፣ የጸጥታ ኃይሉን ይዘው እም ማለት የኔ የፋኖ የምንለውን ቡድን ይዘው፣ እሺ፣ አንድ ቀን ስብሰባ መርተው ውለዋል። ምን አሉ? በቃ በዚህ ስብሰባ ማንም የሚሆን ያሉ ቀበሌዎች ወደ ስድስት ሰባት ቀበሌዎች የችግር ቦታ ስለሆኑ፣ ቀጠና ስለሆኑ እኒህ ቀጠናዎች መፈተሽ መቻል አለባቸው። አንድ ከዛ ውጭ ኮሚቴን እስከ ሰላሳ ድረስ እና ተበርታሪ የሚባሉ ሰዎችም እስከ ሰላሳ ድረስ ያለን የልን ኃይል አሟጠን ሙሉ በሙሉ ወደ መንግስት እጅ እናስገባለን። ስለዚህ የዚህ አንድምታ ደግሞ ተብሎ ታኖ ነው ተብሎ ነው የተሰጠው ተልእኮ። ከዛ ውጭ የመጣው ኃይል ታኖ ግማሹ ባዶ ነው የመጣው ምንም የሌለው ማለት ነው። መሳሪያ መናጠት ኬለ ነው መሳሪያ ነው የመጣ ነው የሚገርምሽ። ማለት ልብሱን ብቻ ልብሶ ምንድነው ሲባል እዛው ገለ ማርከፍ እንትን ታነሳለህ ተብሎ ይመጣ አካል ነው። ከዛም በላይ ሲመጣ በመኪና ነዳጅ ተጭ ነው ነዳጅ በጀሪካ ተጭ ነው ገጀራ ተይዞ ይህንን እያየን እንዴት እናደርግ ነው? ልዩነቱ ምንድ ነው? የእኛ ሂዶ አለ መዛ ቦታ የሚሞተው የነሱ መቶ ነው የሚሞተው ከቦታው እኛ ሌርንም ችግረኞች አይደለንም እኛ እንደ ሲታይ ለምን ሲባል ተቦታችንን ከቦታችን ነው እየሞትን ስለመጡን ራሱን ለመከላከል የሚያደርገው ጥረት የአማራ ክልል ፖሊስ ኮሚሽን ኮሚሽነር አበራ አዳሙ በበኩላቸው የክልሉ መንግስት ፋኖ የሚባል ጦር የለውም ነው ያሉት። ፋኖ የአማራ ክልል ሰላምና ግንባታ ደህንነት ቢሮ ኃላፊ አቶ አገኘው ተሻገር አጀንዳ የተሰጠው አካል በቅማንት ህዝብ ጥያቄ ስም አካባቢውን እያተራመሰ ነው ብለዋል። በክልሉ ውስጥ በህዝቦች መካከል ግጭት እንዲነሳ የማድረግ አጀንዳ ይዞ የሚሰራ ሀይል አለ ይሄ አሁን ጽንፈኛ የቅማንት ኮሚቴ አባላት ክልሉን ማተራመስ እንዲችሉ ማስታጠቅ ነው አንደኛው። ባለፉት ዓመታት እኔም ወደዚህ ቢሮ ከመምጣቴ በፊት ጀነራል አሳምረው በነበረ ጊዜ፣ ከዛም በፊት ሌሎች ቢሮ ኃላፊዎች በነበሩበት ጊዜ ግጭት ነበር። ስለዚህ እዚህ ቢሮ ያለ ሰው በሙሉ ለቅማንት ጽንፈኛ ኮሚቴ ጠላት ነው። ጀነራል አሳምኖ ነበር ጠላት ነው። ከዛ በፊት አቶ ደስ ያሰሚ ነበር ጠላት ነው። ከዛ በፊት አቶ እዘዝዋሲ ነበር ጠላት ነው። አሁን ደግሞ እኔ የመጣሁ ጠላት ነኝ። ስለዚህ አጀንዳ መቅረጥ ነው። ለእዚህ ቢሮ ላይ የምንመደብ ሰዎች ህግና ስርዓት ለማስከበር በምናደርገው እንቅስቃሴ ስም ማጥፋት ነው፣ ስም ማብጠልጠል ነው። በእርግጥ ነው አቶ አገኘው መጦ እዚ አካባቢ ያሉት ነገር ስህተት ነው አልሄድኩም። በሄድ ግን ቦታው ላይ ተገኝቼ ማስተባበር፣ ህግን ለማስከበር ስራ ከጓደኞች ጋር መስራት መቻል አለብኝ። ስለዚህ ፋክቱ ነው። አቶ አገኘው ከቅማንት ኮሚቴዎች ጀርባ አጀንዳ ሰጪ አካል አለ ላሉት ማረጋገጫዎት ምንድን ነው ተብለው ከጋዜጠኞች ለቀረበላቸው ጥያቄ ሲመልሱ ከኋላ ኃይል መኖሩን ማረጋገጫችን ምን መሰለህ፣ አንደኛ ጽንፈኛው የቅማንት ኮሚቴ እኛ ያልታጠቅነው ትጥቅ ነው ያለው። ስናይፐር አለው፣ መትረይስ አለው፣ ሬንጀር ተሰፍቶለት ነው የሚመጣው። ከየት ጨርቃጨርቆ፣ ከየት እንደሆነ ታውቀዋለህ። ሬንጀር ለብሶ ነው የሚመጣው። ሎጂስቲክስ ተሰጥቶት ነው የሚመጣው። ጥይት ተሰጥቶት ነው የሚመጣው። መደበኛ ሰራዊት ያለውን ሙሉ ትጥቅ ታጥቆ ነው እየተዋጋን ያለው። ስለዚህ ይሄ ኃይል ደጋፊ ያለው ማለት ነው። ይሄን ኃይል ሱዳን ሊደግፉ አይችልም። ይሄን ኃይል ኬንያ ትደግፉ አትችልም። ወይም ሌላ ኃይል ሊደግፉ አይችልም። ሊደግፉ የሚችል ኃይል አገር ውስጥ ያለ ጸረ ለውጥ ኃይል ነው። ኮሚሽነር አበረ በበኩላቸው ችግሩን እየፈጠሩ ያሉት ትህነግ ወይም ህወሀት አሰልጥኖ ወደ አካባቢው የላካቸው ኃይሎች መሆናቸውን ገልጸዋል። እነዚህ ሰዎች ሰልጥነው የሚመጡ ከጎረቤት ክልል ትህነግ የሚባል ድርጅት ነው እያሰለጠነ እሚልካቸው። ይሄ በቂ ማስረጃ አለን። ለመላው ህዝባችን፣ ለአማራ ህዝብም፣ ለኢትዮጵያ ህዝብም በይፋ ግልጽ እናደርጋለን። ትህነግ የሚባል እያሰለጠነ እያስታጠቀ ስንቅ እያስያዘ የሚልካቸው የአማራን ክልል በጥብጡ፣ የአማራን የፖሊስ ሀይል እና የአማራን መንግስት ሰላም እንዳያገኝ አድርጉ እያለ የሚልካቸው ትህነት የተባለ ደን የሰማው ድርጅት ነው። ከህጻናት ከሴቶች፣ ከአዛውንቶች መሀል ሁነው ነው የሚጠቁሱብን ያለው ወደኛ ሀይል ቤት ውስጥ ሆነው ነው የሚመጡት የኛን ሀይል። ይሄ ደግሞ የተሰጣቸው ትሬኒንግ ነው። የት እንደሚሰለጥኑ እንዴት እንደሚሰለጥኑ በቂ ማስረጃ አለ። ግን ይህንን ህዝባችን ሰአቱና ጊዜው ሲደርስ ለህዝባችን ይፋ እናደርጋለን። የኛ ልዩ ሀይል የኛ ፖሊስ ህዝብ አንመታም እያለ እየተተኮሰበት ዝም ብሎ እያየ ነው የነበረው። የአማራ ልዩ ሀይል የአማራ ፖሊስ አይምታ ይሉናል። በአማራ አስተዳደር ስር እየኖሩ እንደዚህ አይነት ነገር ተቀባይነት የለውም። ህዝባችንን ይህን እንዲያውቀው እንፈልጋለን። የሲቪል መኪና የሲቪል ተሽከርካሪ መንገደኞቹን እኮ ነው በድንጋይ እያንከባለሉ ተቀራራ ላይ በጥይት ጎማውን እየመጡ እንዲከባለል እያደረጉት ያሉት ይህን ኃይል ነው ይህ ኃይል ነው በኛ ላይ እየተኮሰን የሚበጠብጣል። ይህ ኃይል ደግሞ ትግራይ ሰልጥሆ የሚመጣ ኃይል ነው። ይህ ግብ ትሆናለበት ለትግራይ ሕዝብም ጭምር ነው ይህን መልዕክት የማስተላልፈው የትግራይ ሕዝብ ከአማራ ሕዝብ ጋር ጠብ የለውም። እናውር አውዚን ላይ ሲያቸፈችፉ የነበሩ ግን ያን ሁልጊዜ አንድ አይነት ሜቶድ የሚከተሉ ያረጀ ድርጅት ግን አሁንም የአማራ ክልል እንዲበተበት ስለሚፈልግ ይህን እየሰራ ነው ያለ እዚህ አጋጣሚ የአማራ ወጣት የአማራ አንድነቱን ጠብቆ ይህን እኩይ ድርጅት እንዲታገለው ጥሪ እናስተላልፍ ወዳለሁ። የህወሀት ከፍተኛ አመራሮች ከዚህ ቀደም በሰጧቸው አስተያየቶች ከታጣቂዎች ጀርባ መሽጎ ያዋጋል በሚል አዴፓ በፓርቲያቸው ላይ የሚያቀርበውን ውንጀላ በጽኑ ማስተባበላቸው ይታወሳል። የሰሞኑን ግጭት መነሻ በማድረግ ከፓርቲው ተጨማሪ አስተያየት ለማግኘት ያደረግኩት ሙከራ ለዛሬ አልተሳካም። ከባህር ዳር እና ከመቀሌ የምናደርገውን ጥረት በመቀጠል እንደተሳካ ይዘን እንቀርባለን። ለአሜሪካ ድምጽ ሬዲዮ አስቴር ምስጋና ዜና ነው። ባህር ዳር አስቴር፣ ለዘገባው እናመሰግናለን። ከአሜሪካ ድምጽ ራዲዮ ጋቢና ቪኦኤ ነው በመደመጥ ላይ የሚገኘው። በኦርቶዶክስ ተዋሕዶ እምነት ተከታዮች ዘንድ ኢየሱስ ክርስቶስ የተሰቀለበት ግማደ መስቀል ይገኝባታል ተብሎ የሚታመንባት ግሸን ደብረ ከርቤ ከሰሞኑ በሺዎች የሚቆጠሩ ምዕመናን ይታደማሉ ተብሎ ይጠበቃል። ምዕመናኑ ከነገ በስቲያ ዓመታዊውን ክብረ በዓል ለማክበር ነው ወደዚያ ማቅናታቸው። በዋዜማው በስፍራው የሚገኘው ዘጋቢያችን መስፍን አንዳርገይ የመስቀል በዓል እንዲሁም የቱሪዝም ቀንን አከባበር ተከታትሏል። ዘገባው የሚጀምረው በዚያ ያገኛቸው ሊቀ ትጉሃን ደረጀ ነጋሽ ዘወይን ስሜታቸውን ከሚያጋሩበት ነው። ወደ 18 ሀገራት ተዟዙር አይቻለሁ። አውሮፓ፣ መካከለኛው ምስራቅ፣ አፍሪካን አይቻለሁ። ሲጀምር ባህል ማለት አከባበር ያለው ኢትዮጵያ ውስጥ ነው። ስነ ስርአቱ ካነጋገራችን ጀምሮ ሰላምታችን፣ በውጭው ሀገር እኮ ጉድ ሞርኒንግ ሲባል ጉድ ሞርኒንግ ነው። እንደምናደርክ ሲባል እንደምናደርክ ነው። ኢትዮጵያ ውስጥ ግን እንደምናደርክ ሲባል እግዚአብሔር ይመስገን ነው። በሰላምታችን ላይ እግዚአብሔር የሚከብርባት ሀገር ብቸኛ ሀገር ኢትዮጵያ ናት። አብሮ መብላት መጎራረስ ያለባት ሀገር ኢትዮጵያ ናት። ስለዚህ አብሮነትን ከሁሉ በላይ የምታንጸባርቅ እቁብና እድር ያላት ሀገር እኮ ኢትዮጵያ ናት እና እሴቶቿ የደመቁ እንዲሁም ማንኛውም ክብረ በዓሏ ደስ የሚለው ሀገር ኢትዮጵያ ነው። መስቀልን ስናከብር ስለ ፍቅር እናስባለን። መስቀልን ስናከብር በመስዋዕትነት ለሌሎች ክብር መስጠትን እንማራለን ይላሉ። የክርስቶስን መንገላታት መሞት እናስባለን። 6666 ጊዜ መገረፉን እናስባለን። ሳዶር አላዶር ዳና ታዴራ ሮዳስ በሚባሉ አምስቱ ቅንዋተ መስቀል መቸንከሩን እናስባለን። መጠማቱን መራቡን እናስባለን። ራቁቱን መዋሉን እናስባለን። ጨረቃ ብርሃን መከልከሏን፣ ፀሐይ መጨለሟን እናስባለን። ከዋክብት መርገፏን እናስባለን። ይህ ሁሉ የሚታሰብበት መስቀል ስለሆነ በመስቀል ጥልን ስለገደለ አሁን ሁላችንም ከዘረኝነትና ከክፋቱ ወጥተን በኢትዮጵያ አንድነት በቀደሞ ማንነታችን ልንቀጥል ያስፈልጋል። በዘር ሳንለያይ፣ በተንኮል ሳንለያይ ኢትዮጵያዊ ጥንታዊ ታሪካዊ ሀገር እንደሆነች በማመን እንደ ቀደመው በፍቅር በሰላም እንድንመላለስ ያስፈልጋል። በኢትዮጵያዊነታችን ልንኮራ ነው እንጂ አንገታችን ልንደፋ አያስፈልግም። ይህ የመከራው ዘመን የጨለፋ ዘመን ያልፋልና ሁላችንም ወደ እግዚአብሔር እንድንመለስ አደራ አላል ዓመታት የላቀ ብዙ ምእመን በዓሉን በስፍራው ተገኝቶ የማክበሩ ሚስጥር ምን ይሆን? የርዕሰ አድባራት ግሸን ደብረ ከርቤ ገዳም ዋና አስተዳዳሪ ቆሞስ መምህር አባ ላይኮኝ እንዲፍራው፣ አንደኛ ትውልዱ ኦርቶዶክስ ላይ አለም አቀፍም ሆነ አገራዊ ጥሩ የሆኑ እይታዎችም ስላሉ ህዝበ ክርስቲያኑ ሃይማኖቱን እንድጠብቅ፣ ቤተ ክርስቲያኑ እንድጠብቅ፣ አንድነትን እንዳጸና አድርጎታል። የሚል ሀሳብ ነው ያለኝ። ሁለተኛው ምንድን ነው? በተለያዩ ጊዜያት ስለ ግሸን ደብረ ከርቤ በተለያዩ ሚዲያዎች ይነገራል በተለያዩ ሙስሊም ቤተክርስቲያን መድረኮችም ስለ ደብረ ከርቤ ስለ መስቀሉ ሳብኮ ግሽን ደብረ ከርቤን ሳይወሳ የሚቀር ተባኪ ስለሌለ በዚህ በዚህ ምክንያት ነው ህዝቡ እየበዛ የመጣው። ይህ አንድነት ልዩነትን ለሚሰብኩ፣ ይህ ፍቅር ጥላቻን ለሚዘሩ፣ ይህ መተሳሰብ ግጭትን ለሚያቀነቅኑ አካላት የማንቂያ ደውል የማስተማሪያ ፊደል ነው ይላሉ መምህሩ። ኢትዮጵያ ከአፍሪካ ሀገራት አንድነቷ ክብሯ ሉዓላዊነት ጠብቆ የቆየው ህዝቡ አንድ ሆኖ ስለጸለየ፣ ህዝቡ አንድ ሆኖ ጥላትን መከላከል ስለቻ ባለ ነው እንጂ በቋንቋ በብሔር መከፋፈል የሀገራችን ብሎም የቤተክርስቲያናችን ታሪክ አይደለም። ይህ ምንድን ነው ለሚከፋፈለው ህብረተሰብ ወይም አካል ይሄ ትልቅ አስተማሪ ነው። የአንድ እናት ልጆች በምንም ተአምር ሊለያዩ አይችሉም። በአጠቃላይ በሀገራችን ብዙ ብሔሮችና ብሔረሰቦች አሉ። ሁሉም ብሔረሰቦች በአገልጋይነት፣ በተገልጋይነት በሁሉም ዘርፍ ተገኝተው በዓሉን ያከብራሉ። ስለዚህ ከዚህ በዓል አንድነትን፣ ፍቅርን፣ ኢትዮጵያዊነትን እንማርበታለን ማለት ነው። ይህ በእንዲህ እንዳለ ደግሞ ሼን ደብረከርቤ ዓለም የቱሪዝም ቀን በክልል ደረጃ ለ27ተኛ ጊዜ ሲከበር የተለያዩ የመንግስት አካላት ተገኝተዋል። መስቀሉን በመስቀለኛ ቦታ እናክብር ቱሪዝም ለስራ ፈጠራ እና ለተሻለ ህይወት በሚል መሪ ቃል ተከብሯል። የዞኑ ባህልና ቱሪዝም መምሪያ ኃላፊ አቶ ሱሌማን እሸቱ ግሸን በየአመቱ ከሦስት ሺህ በላይ ጊዜያዊ የስራ ድል ወጣቶች ይፈጠራል እና የዓለም የቱሪዝም ቀን መርሁ ና ፕራክቲካሊ አሁን ምድር ላይ ያለው እኛ ግሸን ላይ የምናከብረው ከስራ ድል ፈጠራ አኳያ በጣም ተመሳሳይነት ያለው ነው ማለት ነው። ግሸን ከጥንታይነቷና ከታሪካዊ ይዘቱ አኳያ በርካታ ነገሮች ተሰርተዋል ተደርጓል ማለት አይቻልም። ዓለም አቀፍ ተደራሽነትን ቱሪዝም መዳረሻ ለማድረግ ማለት ነው። የውሃ ችግር የመብራት በሚፈለገው ደረጃ አይደለም። የመንገድ ችግር በጣም መሰረታዊ ችግር ነው። ኢቨን እንግዶች መተው ማረፊያም አካባቢ ላይ እስከ ዛሬ የነበሩ በጣም እኛም እየገመገም ናቸው የነበሩ ችግሮች ናቸው። በዚህ ደረጃ በሚፈለገው መልክ እንቅስቃሴም ተደርጓል ለማለት አይቻልም። እውነት ለመናገር አያስደፍርም። በዛ መልክ ሰርተናልም ለማለት ማለት ነው። በዚህ አመት ያው መንገዱ እንደሚሰራ በመንግስት በኩል ትልቅ ኮሚትመንት አለ። በእለቱ ንግግር ያደረጉት የደቡብ ወሎ ዋና አስተዳዳሪ አማካሪ አቶ እጅጉ መላኬ በዓሉ በእምነት ልዩነት ተጽዕኖ በማይደረግበት ከምንም በላይ ሰውነት ት ትልቅ ክብር በሚሰጥበት ወሎ ላይ መደረጉ ጥልቅ ትርጉም እንዳለው ተናግረዋል። ምዕመኑ ይህን ቦታ ያለ ምክንያት እንደማይመርጠውም ይጠቁማሉ። ትንሹ አምባ ለመቶ ሺዎች እንደበቃች ሁሉ ለሁላችንም የምትበቃው ትልቁ ሀገራችን የምንሰባሰብባት እንጂ የምንበተንባት እንዳትሆን ከልብ የምንጸልይበት ብቻ ሳይሆን በዚህ አብሮነት ተምሳሌት ቅልቦና በዘር ያልተመረዛ ቃፊ ሕሊና፣ በሃይማኖታዊ ስነ ምግባር እና በሞራል ሴቶች የታነጸ ስብዕና ባለቤት መሆን፣ ወንዙን መሻገር፣ ተራራውን መውጣትና ቁልቁሎቱን መውረድ የሚያስ ጉልበት ውልበት ይሰጠን ዘንድ ምኞታችን የጸና ነው። በዕለቱ ከ10 ሚሊየን ብር በላይ የወጣበት ሙዚየም በደቡብ ወሎና ኦሮሞ ብሔረሰብ አስተዳደር ዞን አገረ ስብከት ሊቀጳጳስ ብፁዕ አቡነ አትናቴዎስ ተመርቆ ተከፍቷል። የሙዚየሙ መከፈት ዘርፈ ብዙ ጠቀሜታ እንዳለው የዞኑ ባህል ቱሪዝም መምሪያ ኃላፊ ገልጸዋል። በጣም ደረጃውን የጠበቀ ጥራቱን በጠበቀ ማቴሪያል ነው ማለት ነው የተሰራው እና ከዚያ አኳያ የሙዚየም ደረጃ ስናይ በጣም ጥሩ በሚባል ደረጃ ነው። ያው ጊዜ እንደምናውቀው በርካታ ቅርሶች አሉ። ነገር ግን እስካሁን ተጠብቀውና እንክብካቤ ተደርጎላቸው አያያዝም ችግር ነበር ባቸው የአቀማመጥ ችግር ነበረ። በስርዓቱ አደራጅቶ ለማኖርም በጣም ችግር ነበረብን እዚያ አካባቢ ላይ ማለት ነው። ስለዚህ ያንን በመሰረታዊነት ሊፈታ የሚችል ሙዚየም ነው የተሰራው። ለአሜሪካ ድምጽ ሬዲዮ መስፍን አራጌ ነኝ ከደሴ። ያዳመጣችሁ የምትገኙት ከአሜሪካ ድምጽ ሬዲዮ የሚተላለፍላችሁ ጋቢና ቪኦኤ ነው። አሁን ደግሞ ወደ ቴክኖሎጂ ነው የምናምረው። በየዓመቱ በአስር ሺዎች የሚቆጠሩ አፍሪካውያን ተመሳስለው የተሰሩ መድኃኒቶች በመውሰዳቸው ምክንያት ለህመም ወይም ለሞት ይዳረጋሉ። ካሜሮናዊው ፋርማሲስት ፍራንክ ቨርዝፍ ግን ብዙሀንን ከዚህ ክፍ ውጣ የሚታደግበት መሳሪያ ፈጥሯል። አርቲፊሻል ኢንቴሊጀንስ ወይም ሰው ሰራሽ አእምሮ የሚጠቀመው መሳሪያ አንድ መድኃኒት ትክክለኛ መሆን አለመሆኑን ይመረምራል። የአንዙዋንኩን ዘገባ ሀብታሙ ስዩም ወደ አማርኛ እንዲመልሰታል። ዶክተር ሊዮኔል ናና እንደሚሉት ተመሳስለው የተሰሩ መድኃኒቶችን በመውሰዳቸው ምክንያት ለህመም የተዳረጉ ሰዎችን ዘወትር በዚህ ዳዋላ ክሊኒክ ውስጥ ይመለከታሉ። በዚህ ምክንያት ነው የመድኃኒቶችን ትክክለኛ መሆን አለመሆን እንደሚያረጋግጥ ያስተዋሉትን መሳሪያ በእጃቸው ያስገቡት። በቀደመው ጊዜ መድኃኒቶችን ለህመምተኞች ስናዝ ሁልጊዜ ጊዜ የተፈለገውን አይነት ውጤት አይሰጡንም ነበረ። ይህንን መሳሪያ መጠቀም ከጀመርን ወዲህ ግን ለህመምተኞቻችን የምንሰጠውን እንክብካቤ በትንሹ ከዘጠና በመቶ በላይ ለማሳደግ እንደ ቻልን አረጋግጥላችኋለሁ ነው ያሉት። ዶክተር ናና የሚጠቀሙት ትሩስፔክ የተሰኘውን በካሜረናዊ ፋርማሲስት የተፈጠረውን ተንቀሳቃሽ መሳሪያ ነው አንድ ጠቃሚ መድኃኒቱን መሳሪያው ላይ ያስቀምጣል። ከ10 ሰከንድ ባነሰ ጊዜ መሳሪያው የመድኃኒቱን ኬሚካዊ ጥንቅር ያጤንና የደረሰበትን ውጤት አብሮ በተያያዘው የእጅ ስልክ በኩል ያሳውቀዋል። መድኃኒቱ ትክክለኛ ከሆነ መሳሪያው የመድኃኒቱን ንጥረ ነገራዊ ይዘት ያሳያል። በተጭበረበረ ሂደት የተሰራ ከሆነ ግን የማይታወቅ ንጥረ ነገር የሚል ያሳያል። መሳሪያው በተለይ በዓለም የጤና ድርጅት ትክክለኛ ያልሆኑ የደም ግፊት መድኃኒቶች በካሜሩን የማናጃይተስ መድኃኒቶች ደግሞ በኒጀር መሰራጨታቸውን ካስታወቀ ወዲህ በካሜሩን የፋርማሲስቶች ኮሌጅ መልካም ተቀባይነት አግኝተዋል። ዶክተር ክሪስቶፍ አምፖም ከካሜሮን የፋርማሲስቶች ኮሌጅ መተግበሪያው የሕክምና ባለሙያዎች የሚያዟቸውን የመድኃኒቶች ጥራት፣ ተጠቃሚዎች ደግሞ የሚወስዷቸውን መድኃኒቶች ጥራት እንዲያረጋግጡ ይረዳችኋል በበጎ የምንቀበለው መተግበሪያ ነው ነው ያሉት። ትሩስፔክ የዓለም ጤና ድርጅት ባዘጋጀው የ2019 የፈጠራ ውድድር ከምርጥ ሰላሳዎቹ መካከል ገብተዋል። ውድድሩ የአፍሪካን የጤና አገልግሎት ፍላጎት ለማርካት ለጤና ነክ ፈጠራዎች እውቅና ይሰጣል። ለአሁኑ መሳሪያው የሚገኘው በካሜሮን ብቻ ነው። የትሩስፔክ ፈጣሪ ፍራንክ ቨርዝ እንደሚሉት ሌሎች ሀገራትም መሳሪያውን ለመጠቀም ፍላጎት አሳይተዋል። ቀጣዩ እርምጃ የሚሆነው ከአፍሪካ መንግስታት ጋር ግዙፍ ትብብር በመፍጠር ሐሰተኛ መድኃኒቶች ላይ በታወጀው ጦርነት ተሳታፊ መሆን ነው። አብሮም ለአፍሪካውያን ትክክለኛ መፍትሄ በመስጠት ሂደት ውስጥ እንሳተፋለን። የአፍሪካ ሕዝብ ሐሰተኛ መድኃኒቶች በፈጠሩት ችግር ሰበብ በእጅጉ ተጎድቷል። የአውሮፓ ህብረት ጥናት እንደሚያሳየው ለዓለም ጤና ድርጅት ከተጠቆሙት ሐሰተኛ ወይንም ዝቅተኛ ጥራት ያላቸው መድኃኒቶች መካከል ወደ ግማሽ የሚጠጉት ከሰሐራ በታች ባሉ ሀገራት የሚገኙ ናቸው። ጥናቱ በሐሰተኛ የውባ መድኃኒቶች ሰበብ ብቻ በየዓመቱ 64,000 ሰዎች ይሞታሉ ብሏል። ያዳመጣችሁም የምትገኙት ጋቢና ቪዌን ነው። እንግዲህ አሁን ደግሞ የዛሬው የዘጋቢዎች መስኮት ላይ ደርሰናል። የዘጋቢዎች መስኮት ወደ ደቡብ ኢትዮጵያ ይወስደናል። ቀንዲል የተሰኘ በጎ አድራጊ ድርጅት መስራች ከሆኑት መካከል አንዷ ከሆነችው ሀና ሀይሉ ጋር እንተዋወቃለን። የሀያ ሁለት አመቷ ሀና ሀይሉን ያነጋግራት ዘጋቢያችን ዮናታን ዘብዲዮስ ነው። ሀና ሀይሉ እባላለሁ። የሀያ ሁለት አመት ወጣት ነኝ። ከዋታ ዩኒቨርስቲ ከተመራ ሁለት በተለያዩ ማህበረሰብ ተኮር ስራዎች ላይ በአርትም ላይ አንዳንድ ነገሮች እንሰራለሁ። በጎ ፍቃደኛም ነኝ። በማርኬቲንግ ማኔጅመንት ነው የተመረቁ። ያው ተማሪ እያለሁ ብዙ ነገሮች ላይ ይሳተፍ ስለነበረ ለስራ የሚሆን ልምዶች ነበሩ። በዚህ ምክንያት ስራ ለማግኘት ብዙ አልተቸገርኩ። ነገር ግን የማገኛቸው ስራዎች አጋጣሚ ሆኖ እኔ የምፈልጋቸው ወይም ተፅዕኖ መፍጠር የምችልበት አይነት ስራ አልነበረ። አሁን ግን በትክክል የምፈልገውም የሚያስፈልገኝም አይነት ስራ ነው ያገኘሁት። ምናልባት የቦብ ፕሮክተር የሚባል በአስተሳሰብ ልቀት ላይ የሚሰራ ዝነኛ ሰው ላይ ከአምስት መቶ በላይ ኮንሰልታንቶች አሉት አለም ላይ ያው ሰባ ሰባት ሀገሮች ላይ ይሰራል ከእነሱ አንዱ የሆነ ኢትዮጵያ ውስጥ ለመጀመሪያ ጊዜ የተከሰተው ነው የቦ ፕሮክተር ኮንሰልታንት ኢትዮ ፕራክቲስ የሚባል ድርጅት ይሰራለሁ ቲንኪንግ ኢንቱ ሪዛልት የሚል ፕሮጀክት አለው ከአስተሳሰብ ወደ ውጤት የምንሄድበትን መንገድ የሚያሳየን ለግለሰብ እና ለድርጅት ስልጠናዎች የምንሰጥበት ማዕከል ነው ያለን ሰው የአስተሳሰብ ልቀት ላይ የሰራው ነው በማርኬቲንግ ና ኮሚኒኬሽን ዳይሬክተሩ ሰራው በድርጅት ማህበራዊ ተቆራቋር ወይም ሶሻል አክቲቪስት አይነት ዘርፍ ውስጥ ማለሽ በጎ አድራግ ምንወስ ማህበረሰብ ላይ በደንብ አክቲቭ ስለምሰራ ሶሻል አክቲቪስት ነኝ ብዬ አምናለሁ። የማህበረሰብ ጉዳይ ጉዳይ ስለሆነ ማለት ነው። ከዛ በተጨማሪ የተለያዩ ጽሁፎችን እጽፋለሁ። ጸሐፊ ለመባል ከትልልቆች እኩል ለጊዜው ደረስኩ ብዬ አላስብም። ነገር ግን የሰዎች ሕይወት ላይ ተጽዕኖ መፍጠር ይችላል የሚባሉ ጽሁፎችን የማስበውን፣ ያሉኝን አቅሞች አውጥቼ መጠቀም ስለምችል ያለኝን ታለን ተጠቅሜ የተለያዩ ጽሁፎችን እጽፋለሁ። መልካም የጣልታ በጎ አድራግ አረጋዊና ህጻናትን የሚንከባከብ ተቋም አለና የእሱም አምባሳደር ነሽ እና አሁንም ከእነሱ ጋር የሰራሽ ነው። ለሶስት አመት ተማሪ እያለሁ በጎ ፈቃደኛ አምባሳደር ሆኜ የነበር ማገለግለው አሁን ፓርታይም ወይም በትርፍ ጊዜ ስራዬ እነሱ ጋር ተቀጥሬ ነው የሚሰራው አሲስታንት ኮርዲኔተር ሆኜ። ያው ጣሊታ ደግሞ ከአስር አመት በላይ ነው ድርጅቱ ከተመሰረተ። በጣም ብዙ ወደ አራት መቶ ሰላሳ የሚጠጉ ሰዎችን የሚረዱበት ድርጅት ነው። ከሰማንያ በላይ ህጻናት ተጥሎው ተገኝተዋል። እዛ ድርጅቱ እነሱ ናቸው እንክብካቤ የሚያደርጉት አዶፕሽን ይሰጣሉ እና በጣም ብዙ ነገሮችን ይሰራሉ። አሁን ከነሱ ጋር እሰራለሁ። ኤቨን ፈንድሬት እናደርጋለን ከነሱ ጋር አሁንም እየሰራው እገኛለሁ። በጎ ፈቃደኛውን የለውጥ ማምጣት የምፈልገው ለሰዎች የገንዘብ ጭራ ወይም ደግሞ ምግብ በመስጠት ሌላም በዛ በዛ መንገዶች ሳይሆን እኔ ለውጥ ማምጣት የምፈልገው በአስተሳሰብ ላይ ነው እና ሰዎች የራሳቸውን አቅም ተጠቅመው የራሳቸውን ህይወት የሚያበለጽጉበትንና ሌሎች የሚደግፉበትን መንገድ ነው። እዛ ላይ ነው በደንብ በጎ ኛ የሚሰራው ቅንዲል ብለሽ የመሰረትሽው አንድ ፔጅ አለ እና ስለሱ ውስጥ ያስረጅኝ። ቅንዲል ማለት ቅን ነገር ድል ማድረግ ማለት ነው ወይ ቅን ነገር ካርቶ ድል ማድረግ ማለት ነው። በዚህ በሁለቱም እንጠቀማለን። ደብረ ብርሃን ከተማ ላይ የተበላሸ መንገድ ነበረ። አሁን በራሳቸው ተነሳሽነት ደብረ ብርሃን የሚገኙ የቅንዲል ሜንበሮች መንገዱ የሰሩበትን ሁኔታ ነበረ እያየነ ነበረ። እዛ ያሉ ሊደሮች አሉ እነሱ በእነሱ አማካኝነት ነው ያ ኢኒሽቲቭ የተነሳው። መልካም የቅንድል አባላት በየከተማው አሉ ማለት ነው። ሀና እንግዲህ አሁን በጣም ለማስፋት እየሞከርን ነው። የተለያዩ ሊደሮች አሉ በየከተማው። እነዛ ሊደሮች በስራቸው ብዙ ልጆችን እየያዙ ለማህበረሰቡ የምናገለግልበትና ድጋፍ ድጋት የምናደርግበትን መንገድ ነው እየፈለግን ያለ ነው። ብዙ ከተሞች ላይ አሉ። ግን በደንብ ይስፋፋል ብዬ አስባለሁ። ወደፊ በተለያዩ ትልልቅ መድረኮችም ጭምር አይሻለኝ። መድረኮቹ ደግሞ ቅድም እንዳልሽው ትኩረት የሚያደርጉት በአስተሳሰብ እና በባህሪ ለውጥ ላይ ነው ነውና ከሀሳብ ሀሳብ ነው የሚጀምረው። ሰው ሀሳቡን ሲቀይር ራሱን ሲቀይር ዓለምን መለወጥ ይችላል። ስለዚህ እያንዳንዳችሁ ውስጥ ያለውን አቅም ለማውጣት ማህበረሰቡ አስተሳሰቡ ላይ ከተሰራ መንቃት መብቃት ይችላል ብዬ አስባለሁ። ስለዚህ ራሴ የወሰድኳቸውን ትምህርቶች፣ ሰዎች ያስተማሩኝን ትምህርቶች በየመድረኩ ላይ ለሰዎች አካፍላለሁ። ዩኒቨርሲቲዎች ላይ ብዬ ሄድኩኝ ስልጠናዎችን እሰጣለሁ። እኔ ባለራዕይ ነኝ ብዬ ነው የማስበው። ከችግሮች ይልቅ መፍትሄዎች ላይ ነው ፎከስ አድርጌ የምሰራው። ብዙዎቻችን ችግሮችን ስንመዝ፣ ሌላ ደግሞ ማያልቁ ችግሮች አብረው እየተሳቡ ይመጣሉ። ግን የችግሮቹ መፍትሄዎች ላይ ስንሰራ የተሻ የተሻለ መፍትሄ የተሻለ እድገት እና ለውጥ ማየት እንችላለን ብዬ ያስባለሁ እና ባለራይ ወጣቶች በዚህ ሰዓት በጣም ነው የሚያስፈልጋት። ሀገራችን ባለራይ ነኝ እያንዳንዳችን ውስጥ በጣም ብዙ የተደበቁ ወርቆች አሉ። ወርቅ ለማውጣት ደግሞ እንደሚታወቀው ጭቃማ ማብኳት አፈሩን ምድ ያስፈልጋል። ከሀገራችን ውስጥ ያሉትን ብዙ አይነት ወርቆች ለማውጣት ከላይ ያለውን ቆሻሻ ከላይ ያለውን ከላይ ያለውን ነገር ማንሳት አለብን። ስለዚህ ሁሉም ወጣት ድንቅ ነው በራሱ ሁሉም ወጣት ብዙ አቅም አለው። ባለራይ እንዲሆንና ስኬታማ እንዲሆን ሀገሩ እንዲጠቅም ግን መማር አለበት። ባለራይ እንዲሆኑ ወጣቶች ማሰልጠን ማስተማር አለብን። ማህበራዊ ሚዲያውን ለመልካም ነገር ከመጠቀም አኳያ ያለሽን ሀሳብ ውስጥ አጋሪኝ። ሶሻል ሚዲያ በጣም ተአምር መስራት ይችላል ብዬ ከማምን ሰዎች አንዷ ነኝ። በሶሻል ሚዲያ ብዙ ጥቅም ነው ያገኘሁት። ብዙ ነገሮችን የማገኘው፣ ብዙ ድጋፎችን የማገኘው፣ ብዙ ስራዎችን የምሰራው በሶሻል ሚዲያ ነው። ሶሻል ሚዲያ ለግለሰብ ሳይሆን ለሀገርም ትልቅ ዋጋ ያለው ነገር ነው። ለምሳሌ እኔ በጣም ብዙ ፈንዶችን ሬይዝ ማድረግ የቻልኩት፣ ለሰዎች ብዙ ድጋፎችን ማድረግ የቻልኩት በራሴ አቅም አይደለም። ምክንያቱም እኔ ተማሪ ነበር። ግን ውጭ ሀገር ያሉ ኢትዮጵያ ውስጥ ያሉ በጣም ብዙ እኛም ማገዝ ወጣቱ ማገዝ ኢንካሬጅ ማድረግ የሚፈልጉ ሰዎችን አገኛለሁ ፌስቡክ ላይ እና በጣም ትልልቅ ለውጦችን ያገኘሁት ፌስቡክ ላይ ነው። ትልቅ ተጽዕኖ ነው በህይወቴ ውስጥ ያሳረፈው። ከዛ በተጨማሪ እኔ ለምሳሌ ሁለት ራሳቸውን ማስተማር ያልቻሉ ወይም በጣም ድጋፍ የሚፈልጉ ሰው ቤት እየሰሩ የሚማሩ አይነት ልጆች እንቺ ነበረ እና ለእነሱ ፈንድሬት ማድረግ የቻልኩት ፌስቡክ ላይ ነው። ፌስቡክ ለሀገሬ የሚል አይዲያ አለኝ። በዚህ ሰዓት የሚማሩ ዩኒቨርሲቲ የሚማሩ ሁለት ልጆች አሉ። ከዛ በተጨማሪ ግን እንደ ድርጅት ነው የማገለግለው። ወለንቴሩ የማገለግልባቸው ድርጅቶች አሉ። በቁጥር መጥቀስ አልችልም። የሚሰብዳል ገቢ ነገር እኔም በጣም ነው የማመሰግነው። ጓደኛሽ ነኝ I'm on I i to what the shit You We're in the challenge the yeah. yeah. yeah. አድማጮቻችን አብረን ስለነበርን በጣም ደስ ብሎናል። ነገም እንገናኛለን። የዛሬው የጋቢና ቪዮ ጉዟችን ግን በዚህ ተጠናቋል። በፌስቡክ አትዮ አምሃሪክ በትዊተርም ሃሽታግ ጋቢና ቪዮን በመጠቀም አስተያየቶቻችሁን አድርሱ። በሰላም በጤና ያገናኘን። ሀብታሙ ስዩምና ኤደን ገረመው አብረናችሁ ነበር። ዝግጅታችንን ሲያቀናብርን የቆየው ደግሞ ሞክቢል ያበሩ ነው። ደናደሩ አብራችሁ ስለነበራችሁ በድጋሚ እናመሰግናለን። ብቻ አብሮ አደጌ እኔ የምልሽ የሞደድን ፊደል የቆጠኩብሽ በሄድኩበት ሁሉ በገባሁበት እሷን እችላለሁ የእኔ ማንነት አይ ደና ልጅ ነበረ የኮራ የደራ ይሉኝ ያልሰነፈ እሷን ውደደና እኔንቺ ሞደዴ ከሆነ ስንፍና ኧረ እንደው ይቅርብኝ የነሱ ግብዝና ሁሌ የገርመኛ ህሊናና ልብሽ በኔውጣ ወረዳ ይዞ ባይነትሽን አዲስ ቀን መጣ ስምም ተቀየረ